ኦሪት ዘዳግም ምዕራፍ ሠላሳ አራት ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገላአድን ምድር፣ የንፍታሌምንም ምድር ሁሉ፣ የኤፍሬምንና የምናሴንም ምድር እስከ ምዕራብ ባሕር ድረስ ያለውን የይሁዳን ምድር ሁሉ ደቡቡንም እስከ ዞአር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ የኢያሪኮን ሸለቆ ሜዳ አሳየው። እግዚአብሔርም ለዘርህ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይህች ናት፣ በዐይንህ እንድታያት አደረግሁህ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀም። ሙሴም በሞተ ጊዜ ዕድሜው መቶ ሀያ ዓመት ነበረ። ዐይኑ አልፈዘዘም፣ ጒልበቱም አልደነገዘም። የእስራኤልም ልጆች በሞዓብ ሜዳ ሰላሳ ቀን ለሙሴ ያለቀሱለት። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ሙሴም እጆቹን ስለ ጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረጉ። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሣም። በግብፅ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሪቱም ሁሉ ላይ ምልክትንና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገው እንደ ሙሴ ያለ አልተነሣም።